SBS Radio. ከSBS Radio ዳውንሎድ በማድረጎ እና መሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። በወርሃ ታሳስ የመጀመሪያው ሳምንት ላይ በአማራ ክልል ምስራቅ ጎጃም ዞን የሞጣ ከተማ እምነት ቤቶችና ሱቆች በእሳት ጋይተዋል። ቤተ እምነቶቹና ሱቆቹን በማጋየቱ እጃቸው አለበት የተባሉ ተጠርጣሪዎች መያዛቸውንም የክልሉ ፖሊስና ባለሥልጣናት አስታውቀዋል። ውድመቶችን ተከትሎም ቤተ እምነቶቹን መልሶ ለመገንባትና በንግድ ሱቆቻቸው በጋየት ሳቢያም ኑሯቸው የተናጋባቸውን የሞጣ ነዋሪዎች መልሶ ለማቋቋም የገቢ አሰባሳቢ ኮሚቴ ተቋቁሟል። እስካሁን ይፋ እንደተደረገው በሦስት ቀናት ውስጥ ለግንባታና ለማቋቋሚያ ይውሉ ዘንድ በጥሪ ብር 120 ሚሊዮን ቃል የተገባ 40 ሚሊዮን ብር፣ በጥቅሉ በወርቆችና በቁሳቁሶች የተሰጡትን ሳይጨምር 160 ሚሊዮን ብር መገኘቱ ተገልጿል። የአገር ቤት ሪፖርተራችን ደመቀ ከበደ የኢትዮጵያ ሙስሊሞች የመፍትሄ አፈላላጊ ኮሚቴ ሰብሳቢና የሞጣ ቤተ እምነቶችና ሙስሊሞች መልሶ ማቋቋሚያ አስተባባሪ ከሆኑት ኡስታዝ አቡበከር አህመድ ጋር በእርዳታ ስብሰባው ዙሪያ ተነጋግሯል። ቀዳሚ ጥያቄውም በሞጣ ለደረሱ ጉዳቶች የገቢ ማሰባሰቡ ሂደት ምን ይመስላል የሚል ነበር። የኡስታዝ አቡበከር ምላሽ እንዲህ ነው። ሞጣ ላይ ባለፈው የተከሰተው አላግባብ የሆነ እች ሀገር እንደ ኢትዮጵያ ሁሉም ይሄ ርግነት በጋራ የሚኖርባት ሀገር ናት። ትልቅ እሴት ያለት ሀገር ናት። ዜጎች ተከባብረው አንዱ ላንዱ እውቅና ስትል የሚገባበት ትልቅ መሪ ያለን ሰዎችም ብዙ ነገር አሳልፈዋል። ነገር ግን በተለያዩ ወቅቶች የሚፈጠሩ አላግባብ አንዱ ላይ ጫና የሚፈጥሩ ክስተቶች የተሱ አልመጡበት ነው። የዛ ጥቃት መገለጫ ከሆኑት በተለያዩ ጊዜያቶች መስጂዶች፣ ቤተክርስቲያኖች ተቃጥለዋል። እንዲሁ ደግሞ በቅርቡ የሞጣው ሂደት ትልቅና አሳዛኝ ክስተት ነበረ። ያን ምክንያት በማድረግ ማህበረሰቡ ላይ በደረሰው ጉዳት የደረሰውን ችግር ለመቅረፍ እና ከጎኑ ለመቆም የተጠረገው የትናንት ነው። እንደዜጋ የተጎዱ ወገኖች አሉ። እነዚህ ወገኖች ወደ ኑሯቸው መመለስ አለባቸው ማገገም አለባቸው ከደረሰባቸው ስብራት መውጣት አለባቸው የሚል ነው። በሁለተኛ ደረጃ እዛ አካባቢ ላይ እንደዚሁ የእምነት ተቋም መስጊድ ተቃጥሏል። እሱንም ወደ መልሶ ለመገንባት ባለቤት በሆነ ማህበረሰብ አካል በራሱ በህዝቡ ይገንባ በሚል ይህንን ለማገዝ ነው እንግዲህ አገር አቀፍና አለም አቀፍ የሆነ እንቅስቃሴ የተደረገው የራሳችን ኃላፊነት ስለሆነ ግዴታችን እንወጣ እንደ መንግስት እንግዲህ ጸጥታን የማስከበር በዜጎች ላይ ሰላም ዋስትና በተለይ ቤተ እምነቶች ከምንም ጥቃት የተጠበቁ እንዲሆን የማድረግ ኃላፊነት እነዚህ ነገሮች ችግሮች ሲወሩ ደግሞ ኃላፊነት ውስጡ ለጉዳዮቹ ዋስትና መስጠትና ለማስተካከል የሚገባው ነገር ቢኖሩ ያ ነገር በትክክል በአግባቡ ሄዷል ብለን አናምንም። ስለዚህ ግዴታ ሰዎች መቸገር የለባቸውም። ችግሮች እያደጉ ሄዱ፣ ወደ ሌላ ነገር ሰዎች ወደ በቀል፣ ወደ ጥላቻ፣ ወደ ሌሎች ስሜቶች እንዳይሄዱ ያሉትን ችግሮች በመቅረፍ ነገሮችን ወደ ትክክለኛ መስመራቸው እንዲመለሱ ለማድረግ ነው እንግዲህ ይሄ መስራት አለብን ተብሎ አጠቃላይ በአገሪቱ ሰፊ እንቅስቃሴ ተደርጓል። ኢትዮጵያ ላይ በሁሉም ክልል በሚባል ደረጃ በየመስሎች ላይ የተደረገ እንቅስቃሴ ነው። እስቲ ውስጥ የተሰራ በተደረገው ነገር በጣም ህዝቡ ከፍተኛ ተሳትፎ ያሳየበት እና አቅሙን የለገሰበት በጣም ትልቅ የሆነ አንድነት የታየበት ስለት እንግዲህ ውስታዝ አቡባከር ትላንትና፣ እኔም ባገኘውት መረጃና በሶሻል ሚዲያም ሲዘዋወር እንደነበረው በመጀመሪያው ቀን ማለት ነው ወደ ዘጠና ሚሊዮን አካባቢ የሚጠጋ መሰባሰቡ ተገልጾ ነበረ። ምናልባት አሁን እኔ እናንተ እስከምናወራበት ሰዓት ድረስ ይህን ያህል ነው የሚባል የታወቀ የገንዘብ ማሰባሰብ መጠን አለ ይሆን? ኦልሞስት እየደረሱ ያሉ የባንክ ሪፖርቶች አሉ። ሙሉውን አሟልተን አጠቃላይ ሪፖርት እንሰራለን ብለናል። እንግዲህ ያው በመቶ ሚሊዮኖቹን ተሻግሯል። ያ ነው ያለው ሁኔታ ሌሎችም አሁን ከሀገር ውጭም ያሉ አሜሪካ ላይ ሳውዝ አፍሪካ ላይ ትናንትም ምሽት ላይ ወደ ስምንት ሚሊዮን ብር ሌሎች አካባቢዎች ላይ በተለያዩ ቦታ እንደዚህ ሲሰባሰቡ ስለነበረ እነሱም በአጠቃላይ ገብተው እንግዲህ ሙሉውን ነገር ሪፖርት እናደርጋለን ብለን አስባለን። ዛሬ ባለው ደረጃ ግን እስካሁን ከመቶ ሚሊዮን ሊሻገር እንደሚችል ነው የሚያሳየን። ሙሉውን ደምረን ገና አልጨረስንም እየገቡ ያሉ ስለሆኑ ቃል የተገቡት እንደዚሁ በገንዘብ ያልተለወጡትም እየመጡ ያሉበት ሂደት ስላለ እሱ ሙሉውን አይተን ነው የምንለው ግን ኦልሞስት ከፍተኛ የሆነ ነገር እንዳለ እናምናለን። ገና ያላለቀም ስለሆነ ኦስታዝ እንግዲህ በዚህ ተሳትፎ ላይ ከሙስሊሙ ማህበረሰብ በተጨማሪ ክርስቲያኑም ሲሳተፍ እያየን ነው እና በእርግጥ በኢትዮጵያ ይሄ አዲስ ነገር አይደለም። ሙስሊሙም ክርስቲያኑም ተቻችሎ የሚኖርበት እና በፍቅር የሚኖርበት ሀገር በመሆኑ ሁሉም አስተዋጽኦ ማድረጉ ብዙም ላይገርም ይችላል። እንዲያው ግን እናንተ የክርስቲያኑን ተሳትፎ ወይም የሌላውን እምነት ተሳትፎ፣ አማኞች ተሳትፎ እንዴት አያችሁት? ምን ስሜት የተፈጠረባችሁ? እኔ እንግዲህ አሁ ልዩ ቀን ነው። ትናንት እንዳልከው ታሪካዊ ዕለት ነው። ይሄ የተደረገው ክስተት ወይም የጠፋው ጥፋት ማለት ከባድ ነው። ቦታ ላይ ነገር ቤትነት ተቃጥሎ ማህበረሰብህን ወድና የተጨፈረበት ኢትዮጵያን ማነታችንን ሁላችንንም ስለ ኢትዮጵያ፣ ስለ ፍትህ፣ ስለ ኩልነትና ስለ አብሮነት የሚያስቡ ሰዎችን ሁሉ ያሸማቀቀ ነው። ከዛ ባለፈ ያንን ድሞ በተቃራኒ ትናንትና ላይ ተክለው ነገር ደግሞ ውስ ያልሆነ ወንድሞች፣ ወገኖች በአጠቃላይ አብዛኛው ከትልልቅ ሳውስት ሳይቀር በመሰባቶች ሳይቀሩ ብዙዎች የተሳተፉበት ብዙዎች ወገንተኝነታቸውን ያሳዩበት ሂደት ነው እና ለሄ ለእኛ በቃችን ኢትዮጵያ የምናስባትና ልኖራት የሚገባት ኢትዮጵያ አንደኛችን ለአንደኛችን መኖር ካልቻልን፣ አንደኛችን የአንደኛ ችግር መቅረፍ ካልቻልና አንዱ ከአንዱ ወገን እስካልቆመ ድረስ እንደ ሀገር አብሮ መቀጠል አብሮነታችንን እና ችግሮቻችንን መቅረፍ እንደማንችል ትልቅ ማሳያ ነው። ለዚህም ደግሞ በተግባር የተገለጸ መሬት ላይ የወረደ በአይናችን ያየ ነው። የትናንት አብሮነት መገለጫ አሁን የሚቻ ሀገር ተስፋ እንዳላት እና አብረን ብዙ መቀጠል የምንችልባቸው ብዙ ነገሮች እንዳሉ ብዙ መስመልካ የሚያስቡ ና የሚጨነቁ ህዝቦች እንዳላት ያየንበት ተጨባጭ ስለሆኑ ለእኔ በጣም ልዩ ስሜት ነው የፈጠረብኝ። ማህበረሰቡ የተለየ ስሜት ነው ያለው ና ይህንንም በየመስጊዱ በየቦታው በምስጋናም መልክቶቻችንን ስናስተላልፍ የነበረበት ሂደት ነው ና የተለየ ቀን ነበረ። በጣም በጣም ብዙ ጉዳት ደርሶ የሚሰማ ስብራቶች አሉ። ይሄንን ስታይ ደግሞ አሁንም ያለን አንድነት የጋራ አብሮነት ነው። አብረን ሄድ የምንችላቸው ብዙ እርቀት እንዳሉ ተስፋ ማሳያዎች ስለነበሩ በጣም ደስተኛ ነበረ። የሞጣ ከተማ ሙስሊምና ክርስቲያኑ ቀደም ባሉት ጊዜያት በፍቅር ይኖር ነበረ። ይሄ አሁን የተከሰተው ክስተት ሁሉንም ያሳዘነ እንደሆነ እናንተም ገልጻችኋል። ሁላችንም ስንገልጽ ነበረ እና አሁን ባለው ነባራዊ ሁኔታ ጉዳት የደረሰውን ነገር ገንዘብ አሰባስቦ ከመደገፍና እንዲቋቋሙ ከማድረግ በተጨማሪ ወይም ቤተ እምነቶችን ከመገንባት በተጨማሪ ሕብረተሰቡ የነበረውን ፍቅር እንዲያስቀጥልና የሞጣ ከተማ ነዋሪዎች በፍቅራቸው ቀጥለው ሰላማዊ ኑሮ መኖር እንዲችሉ አንተም እንዳንድ አንድ ተጽዕኖ ፈጣሪ ሌሎችንም ማስተባብሮ እንዲህ አይነት ነገሮችን ከመስራት አኳያ እንዲሁም ምን ያሰባችሁት ነገር ይኖር ይሆን? እንደ ማህበረሰብኛ ሆነን በማህበረሰብ መካከል ያሉ ግንኙነቶች በምንም አይነት መልኩ እንቅፋት እና እንከን ደርሶባቸው ወንድማማቾች ኢትዮጵያኖች፣ ትልቅ እምነቶች እምነቶችና ብዙ ተምሳሌት መሆን የቻለ ስራ የሰሩ እኔ ነቢይ መሐመድ በሐዲሳቸው ላይ ኢትዮጵያን የእውነትና የፍትህ ምድር ሲሉ ይገልጸዋታል። በወቅቱ የነበሩትን ፍትሀ የሆኑና ለእምነታቸው ቀና የነበሩ ክርስቲያኖችን ነበር በዚህ ስያሜ የሰይሟቸው ከአለም ላይ መርጠው ወደዚች ምድር እንዲጠለሉባቸው ያደረጓቸውና እነዚህና መሰል ጉዳዮችን ተመልክተ ይህንን በሁለቱ መካከል ያለውን ግንኙነት ሊያፈርስና ሊያደፈርስ የሚችል ነገር ይኖራል ብሎ ማሰብ ከባድ ነው። በሽታዎቹ አሉ፣ ችግሮች አሉ። እነዚህን ችግር የሚፈጥሩት ደግሞ ጥቂቶች እንደሆኑ ይታወቃሉ። እነዛን ጥቂት ለማህበረሰባችን እንቅፋት የሆኑ አካላቶችን እንዲወጡ ህግ፣ ፍትህ የበላይነት እንዲከበር በሁሉም አካላት ላይ ጥፋት የሚያጠፉ ሰዎችን ከወገንተኝነት ስሜት በጸዳ መልኩ ለዚህ እሴታችን በጋራ ለመኖር ማንነታችን መስቀጠል የሚቻል እንቅፋቶችን ማስወገድ ኃላፊነት እንዳለብን ይሰማናል። ከዛ አልፎ ግን አሁንም ሞጣም ሆነ ሌላም አካባቢ ያሉ ሙስሊምና ክርስቲያን ወገኖች በጋራ የኖሩባት እቼ የጋራ ሀገራቸው ናት። በመከባበርና በመተሳሰብ የተፈጠሩ ችግሮችን ይቅረ በባባልና በማለት ጥፋት የሚያጠፉ ወገኖችን ደግሞ እንግዲህ እነዛን ሰዎች አሳልፎ በማውጣት ስለማይወክሉት ጥፋት የሚያጠፋ ወንጀለኛ ነው። ወንጀለኛ ምንም እምነት ቢኖረው እንኳን አይደለም። እምነቶችን መሰረት አድርጎ ሊያጋጭ የመጣን አካል አይደለም። ምንም ጥፋት ሲያጠፋ እንደ ወንጀሉ ሊጠየቅ ይገባዋል። ከዛ ባለፍ ያሉትን ነገሮች ግን አሁንም አብሮ በመኖር በመከባበር መተሳሰብ ያሉት ግኝቶች መቀጠል ነው የሚገባቸው። በምዝር ላይ ስኖር የሚፈጠሩ እንቅፋቶቻችን አሉ። እነዚህ እንግዲህ የዚህ አንዱ ማሳያዎች ናቸው። እንኳን በዚህ ለውጥ ላይ ባለች ሀገር ላይ እና ያ ነገር እንዲጠበቅ ህዝቡ ሰላም እንዲያገኝ መረጋጋት እንዲችል ወገኖች የሚጨነቁ ሙስሊም፣ ክርስቲያን የጋራ ስሜት እንዳለው ነው ትናንትና ይሄን ያሳየውና ንጹሃን ብዙሃን በጋራ መኖር የሚችሉበትን እሴት እያላቸው እምነት እያላቸው ተቃቅረው ተከፋፍተው አንዱ አንዱን ጠላትና የመበቃቀል ስሜት ውስጥ እሳቸው ላይ መኖር ስለማይገባው ያን ስሜት ለመጠበቅ ነው ኃላፊነት መውጣት አለብን ብለን እየሰራን ያለ ነው። ያም እንደሚመለስ እና ወደ ነበረበት ትራክ ወይም ከነበረበት ወደ ተሻለ ደረጃ ሊመጣ እንደሚችል ተስፋ እናደርጋለን። እኛም ኃላፊነታችን እንወጣለን። በጣም ነው የማመሰግነው። ኡስታዝ አቡበከር አህመድ፣ ለኤስቤስ ሬዲዮ ለሰጠህን ወቅታዊ መረጃ በጣም እናመሰግናለን። መልካም ጊዜ መለ እኔም አመሰግናለሁ ወንድሜ። መልካም ቀንሽ።